በኤርትራ ደግሞ በኮቪድ-19 የተያዙ ሰዎች ቁጥር 97 መድረሱ ተገለጸ። በጋሽ ባርካ ቀጠና ለይቶ ማቆያ በሚገኙ ሰዎች ላይ በተደረገ ምርመራ 55 ሰዎች ቫይረሱ እንደተገኘባቸው በመረጋገጡ በበሽታው የተያዙ ሰዎች ቁጥር ወደ 97 ከፍ ማለቱን የኤርትራ የጤና ሚኒስቴር ዛሬ አስታውቋል። ብርሃን በረሃ ዝርዝር ዘገባ ልኮልናል። ሀምሳ አራቱ ከሱዳን ተመልሰው በአዲባራ ለይቶ ማቆያ የነበሩ ሲሆኑ አንዱ ደግሞ ከኢትዮጵያ እንደተመለሰና በሞልቂ ለይቶ ማቆያ እንደነበረ የኤርትራ ጤና ሚኒስቴር አስታውቋል። ምንም እንኳን ከሀገር ወደ ሀገር የሚደረግ እንቅስቃሴ ቢታገድም ባለፉት ወራት ሰባት ሺህ አንድ መቶ ሀምሳ ስምንት ኤርትራውያን ከኢትዮጵያ፣ ሱዳን፣ ጅቡቲና የመን በየብስና በባህር ወደ ኤርትራ እንደተመለሱ በመጥቀስ ሦስት ሺህ አንድ መቶ ሰላሳ አምስት ሰዎች በአርባ ሰባት ማቆያ ማዕከል እንደሚገኙ የኤርትራ ጤና ሚኒስቴር ጨምሮ አስታውቋል። እስካሁን በኤርትራ የኮሮና ቫይረስ እንዳለባቸው የተመዘገቡ ሰዎች ቁጥር ዘጠና ስድስት ሲሆን ሰላሳ ዘጠኙ ከበሽታው አገግመው ሲሰናበቱ፣ ሃምሳ ሰባቱ ደግሞ በሆስፒታል ሕክምናዊ ክትትል እየተደረገላቸው እንደሆነ የኤርትራ ጤና ሚኒስቴር አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ